ጤናና አካባቢ። ያለፉት ወራት ሐምሌና ነሐሴ ጠንከር ያለ የተፈጥሮ ቁጣ የታየባቸው ወራት መሆናቸው ተመዝግቧል። ሞቃቱ ደረቅ አየር በደቡብ አውሮፓ ሀገራት በሩሲያና በሰሜን አሜሪካ የሰደድ እሳት ሲቀሰቅስ ለቀናት የወረደው ከባድ ዝናብ ደግሞ በምዕራብ አውሮፓ፣ አፍሪካና እስያ ውስጥ አደገኛ ጎርፍ አስከትሏል። ጤና ይስጥልኝ የዝግጅታችን ተከታታዮች እንደምን ሰነበታችሁ? ባለፉት ወራት በተለያዩ ሀገራት የተከሰተው የተፈጥሮ ቁጣ በሰው ሕይወትና ንብረት ላይ ከፍተኛ ጉዳት አድርሶ በማለፉ የበርካታ ወገኖች ኑሮ ተናግቷል። በየሀገራቱም የኢኮኖሚ አቅም ላይ ተጽዕኖውን አሳርፏል። በቀጣይስ ለጥቂት ደቂቃዎች አብራችሁን ቆዩ። አንድ ሺ ስኩዌር ኪሎ ሜትር ያዳረሰ ሰደድ እሳት ከፍተኛ ጉዳት ያስከተለባት ግሪክ የአየር ንብረት ቀውስን የሚመለከት አዲስ ኮሚቴ ለማቋቋም ተገዳለች። መቶ ሰባ ሺህ ሄክታር መሬት ያካለለው ቱርክን ከሁለት ሳምንት በላይ ያስጨነቀው የሰደድ እሳትም በሀገሪቱ ታይቶ የማይታወቅ እጅግ የከፋ መሆኑ ተመዝግቧል። በምዕራብ አውሮፓ የነበረው ከፍተኛ ሙቀትም ስፔንና ፈረንሳይንም ለሰደድ እሳት አጋልጧል። ሰሜን አሜሪካም ካናዳና ዩናይትድ ስቴትስ እሳት ሲያጠፉ ነው የከረሙት። ከእሳቱ በተጓዳኝ የባህር ማዕበልና ውሽንፍር ያጀበው ከባድ ዝናብ ከፍተኛ ውድመት አስከትሏል። ኃይለኛ ዝናብ ያመጣው ጎርፍ በምዕራብ የጀርመን ግዛት በቤልጅየም ኔዘርላንድ፣ እንዲሁም ሌሎችም ሀገራት ሕይወት አጥፍቷል። ከፍተኛ የንብረት ውድመትም አስከትሏል። በተለያዩ ሀገራት የታየው የተፈጥሮ ቁጣ በአመዛኙ የአየር ንብረት ለውጥ አይነተኛ ማሳያ ተደርጎ ነው የተወሰደው። የዘርፉ ባለሙያ ና በካናዳ ካልጋሪ ዩኒቨርሲቲ የአዛላቂ ምርትና አገልግሎት ልማት ፕሮፌሰር የሆኑት ዶክተር ጌታቸው አሰፋ የተመለከት ነው የተፈጥሮ አደጋ ያልተጠበቀ አይደለም ነው የሚሉት። በሳይንሱ ዓለም ድንገት ላይ አይደለም ይሄ ለብዙ ዓመታት በየትኛው ወቅት፣ በምን ሁኔታ፣ በየትኛው ቦታ ምን ሊሆን እንደሚችል ያው ሲነገር የነበረ እየተነገረ ያለ ነገር ነው። እነዚህ ጎርፎች፣ እነዚህ እሳቶች በተለይ በዚህ ፍጥነት እና በዚህ ድግግሞሽ እና በዚህ መጠን መምጣታቸው አሁን ዝናብ ጎርፍ መጥለለብ እሳቱም እንደዛ። እናም ፕሮፌሰር ጌታቸው እንደሚሉት በመከታተል የሚከሰቱት የተፈጥሮ አደጋዎች የሰዎች እንቅስቃሴና አካባቢው የሚሸከመው የጫና ብዛት ሚዛን የመሳቱ ማሳያ ነው። አሁን ሚዛን ጠብቆ የሚሄደው የአየር ንብረት በየትኛው ወቅት በየትኛው ቦታ የትኛው የአየር ንብረት አካል ድርሻውን ተወጥቶ ትስስሩ ላይ ያንን ሚዛን እየጠበቀ ይሄዳል። ከኢንዱስትሪ አብዮት በኋላ በተለይ ደግሞ ያለፉት ሀምሳ ስድስት ዓመታት ከሁለተኛው የዓለም ጦርነት በኋላ የሰው እጅ በከፍተኛ ሁኔታ ይህንን ሚዛን እንዲስት የሚዛን ስህተቱ ደግሞ ፍጥነቱ እንዲጨምር እና ምናልባት ምናልባት አንዳንድ ቦታዎች እና አንዳንድ የአየር ንብረት ለውጥ ሚዛን ጠባቂ ሞተሮቹ ላይመለሱ እያነካከናቸው እያበላመርሱ ናቸው መሆኑን ነው የሚያሳዩ። በአሁኑ ጊዜ በተደጋጋሚ የሚታዩት የተፈጥሮ አደጋዎች ቢያንስ ላለፉት አንድ መቶ ሀምሳ አመታት ታይተው እንደማያውቁ ያመለከቱት የዘርፉ ተመራማሪ ትርጉም ያለው ስራ ካልተሰራ እየባሰ ይሄዳል ባይ ናቸው። አሁን በዚህ በምዕራብ ካናዳ፣ ምዕራብ አሜሪካ በቃ አሁን የተለመደ ነው በቃ ሳት ካየንና የቁርፍ መጥለቅለቁም እንደዛ ይሆናል። እና በሳይንሱ ያለ ነው። እና እንዲያውም መልካም ዜና አብሳሪ መሆን ጥሩ ነበረ፣ ግን አሁንም እርምጃ ካልተወሰደ ቶሎ እና በጣም የሚያደሙ እርምጃዎች ካልተወሰዱ ይሄ ነገር እየባሰበት እየሰፋ የሚሄድ ነገር ነው። የአካባቢ የተፈጥሮ ተቆርቋሪዎችም ሆኑ የዘርፉ ተመራማሪዎች በየጊዜው በተለይ በኢንዱስትሪ የበለጸጉት ሀገራት የፖለቲካ መሪዎች በየበኩላቸው ለተገቢው የበካይ ጋዞች ቅነሳ ተግባራዊ እርምጃ እንዲወስዱ ጥሪያቸውን ያቀርባሉ። ፖለቲከኞቹም በሚያገኙት መድረክ ሁሉ ቃል ይገባሉ። ተግባራዊ እርምጃው ግን ዛሬም ብዙ ይቀረዋል። ኮቪድ-19 በወረርሽኝነቱ ዓለምን ባስደነገጠበት በጎርጎሮሳዊ 2020 ዓ ም የመጀመሪያዎቹ ጥቂት ወራት በበርካታ ሀገራት በተደነገገው የእንቅስቃሴ ገደብ ምክንያት መጠነኛ የብክለት ቅነሳ ታይቶ እንደነበር አይዘነጋም። ፕሮፌሰር ጌታቸው እንደሚሉት ግን በአጭር ጊዜ ያን ያህል ለውጥ ይመጣል ብሎ መጠበቅ አይቻልም። አሁን የአየር ንብረት እንግዲህ የረጅም ጊዜ እና ሰፋ ያለ መልክዓ ምድር በሉላዊ ደረጃ፣ በምድራችን ደረጃ የምናነሳው ነው። አሁን የአየር ሁኔታዎች ደግሞ አሉ እና እንዲያም አንዳንድ ጊዜ ያው በዚህ ፕሮግራም ላይ እንደተነሳ አስታውሳለሁ። አንዳንድ የአየር ንብረት ለውጥ የሚባል ነገር የለም የሚሉ ሰዎች አነሱ ነበር። ይህ እኮ ጊዜያዊ የሚቀያየር የአየር ሁኔታ ነው፣ የአየር ሁኔታ ደግሞ ብዙ ጊዜ ወደዚህ ወደዛ ያው የሚቀያየርበት ሁኔታ አለ የሚሉት አለ። እና አሁን በተለይ ከኮቪድ አስራ ዘጠኝ ጋር ተያይዘው በአጭር ጊዜ የተከሰቱ ነገሮች እንዲያው የረጅሙ ነገር ስዕል ባይኖረ ኖሮ መደበኛ አድርገን ልንወስደው እንችል ነበረ። እርግጥ ነው እንደተባለው ብዙ ሲቀንሱ የተለያዩ ነገሮች ሲደረጉ ያየናቸው የልቀት ነፋዎች አሉ። እንዲያውም እንደነበር ተስፋው አይ፣ እንግዲህ እንደዚህ ጉዞም ቀንሰን የተለያዩ ነገሮች በወረርሽኝ ምክንያት የገዛ ነውና፣ ደስ እንዲያው ማስቀጠል ከቻልን የአየር ንብረት ለውጥ ሆነ ሌላ ተመሳሳይ እንደዚህ ሉላዊ ችግሮች መፍታት እንችላለን የሚል ተስፋ የሚሰጥ እና በዛም ላይ ምርምር የማድረግ ነገሮች ያው አይተናል። ይህን ችግሩ ምንድን ነው? ወረርሽኙ ያው በቁጥጥር ስር የመዋል ነገር ምልክት የሚመስሉ ነገሮች ሲታዩ እንደገና ሁልጊዜ ገፊ የሆነው የመጣን ሀብት እድገት ማምጣትን እንዲህ እንዲህ ነገሮች ወደ መነበሩበት ይመለሳሉ። አንድ ሁለት የአየር ንብረት ለውጥ ሞተር በቀላሉ አይነሳም፣ በቀላሉም አይቆምም። የመጀመሪያው ልቀት ሲፈጠር የዛሬ መቶ ሀምሳ ዓመት ወዲያው አየር አልተለወጠም። የራሱ ጊዜ ወስዶ በመሀል የሚመጣው የሚያስቀረው ለውጡ ሳይመጣ ይጠራ። እንደገና ደግሞ መለወጥ ከጀመረ ደግሞ እዚህም እዛም ለአንድ አመት ለአምስት አመት የሚናሳያቸው ቅነሳዎች ወደኋላ አይመልሱትም። ባለፈው ጎርጎሮሳዊ ዓመትም ሆነ ዘንድሮ የታዩት የተፈጥሮ አደጋዎች በኢንዱስትሪ የበለጸጉት ሀገራት የፖለቲካ ውሳኔ ሰጪ አካላት የሚወስዱትን የሙቀት አማቂ ጋዞች ልቀት ቅነሳ እንዲያጤኑት ግድ ሳይላቸው የቀረ አይመስልም። ምናልባት በመጪው ጥቅምት ወር ማለቂያ ግላስጎ፣ እንግሊዝ ላይ በሚካሄደው የተባበሩት መንግሥታት ድርጅት የአየር ንብረት ለውጥ ተከታታይ ጉባኤ ወደ ተግባራዊ እርምጃ እንዲሸጋገሩ ገፊ ምክንያት ይሆን? ተስፋ መቼም አይቆረጥም። ግን አያደርጉም ብዬ ነው የምሰራው። ለምን? አሁን ቅድምም እንዳልነው አሁን የሳይንሱ ዓለም ድርሻው መረዳትና መለካት ላይ ነው። ደግሞ ከፖለቲከኞች ውሳኔና ጥቃት ካገኘ ደግሞ መከወን ነው። እና እዛ ላይ ምንም ችግር የለብንም። አሁን መወሰን ራሱ ያው ወደ ተግባር የሚገለጽ ውሳኔ ስለማይወስኑ ነው እንጂ እንዲያም ከፖለቲከኞች የሚጠበቀው ውስን አድርጎ ከዛ የሀይ የተወሰነ ነገር ወደ ተግባር ለመቀየር ቴክኖሎጂ አለ፣ ምኑ አለ፣ የእሱን ድጋፍ መስጠት ነው። እንዲያው እኔ ተስፋ እንዳላደርግ የሚያደርገኝ ሊቀየር ይችላል። አሁን የአሜሪካና የቻይና ሁለቱ በልቀት ከፍተኛ ድርሻ የሚይዙ ናቸው እና አሁን የአሜሪካው የምንነበረ ተስፋው ቻይና ጋር የሁለትዮሽ ስምምነት ሌላም ነገር እናድርግ የሚል ነገር ሊያናግሩ ነበረ የሞከሩት ቻይና እንዲም ጭራሽ ከየን ብረት ለውጥ ጋር ተያይዞ እንዳደርግ የምትጠብቅብኝ ነገር ለማውራት ራሱ ከሌላ ከተባዩ መብት የሚሆን ከተለያየ በነገር ጋር እኔ ላይ የምታነሹን ነገር ማቆም አለብሽ ነው ያለችው፣ እና ይሄ ደግሞ ያወሳስበዋል። አሁን ሌላው ሀገር የተለያየ ነገር ቢል እንኳን ዋናዎቹ በታሪክም አሁንም ባለው በተለይ ቻይና የነበር ልቀት ብቻ አይደለም የሚያሰጋው። አሁንም በከሰል ድንጋይ የሚሰሩ የሀይል ማመንጫዎች እየገነባች ነው ያለችው። ቅነሳው ደግሞ ያሉትን እየዘጉ አዲስ ደግሞ እንዳይከፈት ማድረግን ይጠይቃልና ተስፋ መቁረጥ አያስፈልግም። ግን ራሱ የሚታየው ነገር ገፍቷቸው እዛ ይገባሉ ብዬ ተስፋ ለማድረግ ይከብደኛል። በዚህ መሀል ከፓሪሱ የብክለት ቅነሳ ስምምነት በቀድሞ ፕሬዚዳንቷ ዶናልድ ትራምፕ ውሳኔ የወጣችው ዩናይትድ ስቴትስ ወደ ስምምነቱ እንደምትመለስ እየተጠበቀ ነው። አሁን በጎ ዜና እንደተጠቀሰው የአሜሪካ ባይደን ወደ ነጭ ቤተመንግስት መምጣት በኋላ ያለው ትልቁ ለውጥ ትልቁ ሀገር ኃላፊነት የምትወስድ እና እንደተባለ ወደ ፓሪሱ ስምምነት ሀዲት ለመመለስ ያለው ቁርጠኝነት እንደሚታወቀ አሜሪካ ካሁን በፊትም እና የነበረ በጎ ነገሮች አሉ። ለግዛቶቹ መሪዎች፣ የኢንዱስትሪ መሪዎች፣ የኩባንያ መሪዎች የድርሻቸውን ይወጡ ነበረ በተሻለ መጠን እና የአሜሪካ መመለስ ከአውሮፓ ጋር ተደምሮ በጣም በጎ ሚና አለው። በኢንዱስትሪ የበለጸጉትም ሆነ ወደዚያው እየተጓዙ የሚገኙ ሀገራት በሚያካሂዱት የኢኮኖሚና ፖለቲካ ሽኩቻም ለብክለቱ እጅግም አስተዋጽኦ የማያደርጉ ሀገራት ሕዝቦች እዳ ከፋይ መሆናቸውንም አጽንኦት ሰጥተዋል። በከባቢ አየር በካይነት ቻይና ግንባር ቀደሟ ስትሆን ከእሷ የምትከተለው ዩናይትድ ስቴትስ ናት። የአውሮፓ ሀገራት ብሪታንያን ጨምሮ ህንድ፣ ሩሲያና ጃፓንም ከቀዳሚዎቹና ዋነኞቹ ተርታ ተሰላፊዎች ናቸው። የአየር ጠባይ ይዞታው ከአመት አመት ድርቅና ሰደድ እሳት፣ በሌላ ጎኑ ደግሞ ከባድ ዝናብ ዝናብና ጎርፍ እያፈራረቀ ነው። በቀጣይ ክረምቱስ እንዴት ይሆን የሚለው ስጋትም አለ። የዘርፉ ተመራማሪ ፕሮፌሰር ጌታቸው እንደገለጹልን የዓለምን የሙቀት ሚዛን የሚያስጠብቁ ዋና ዋና የሚባሉ የተፈጥሮ ሞተሮች ያሏቸው ይዞታዎች እየተዳከሙና እየተሸረሸሩ መሄድ ከተፈጥሮ አደጋዎች ስጋት እፎይታ ሊያመጣ የሚችለውን የመሬትን የሙቀት መጠን ቅነሳ ከሚፈለገው ግብ ለማድረስ የተቀናጀና ዘላቂነት ያለው ጥረት ይጠይቃል። ለዚህ ደግሞ ታሪካዊና አሁናዊ ኃላፊነት ያለባቸው በኢንዱስትሪው ዘርፍ ያደጉ ሀገራት ጉልህ ሚና መጫወት ይኖርባቸዋል። አድማጮች፣ ለሰጡን ሙያዊ ማብራሪያ ፕሮፌሰር ጌታቸው አሰፋን በማመስገን ለዕለቱ ያልነውም በዚሁ እናብቃ። ሸዋየ ለገሰ ነኝ። ሰላም ሁኑ።